ዕለተ እሁድ ሰኔ 24 2010 ዓ ም የራዲዮ መጽሔት ነው። ሰዓቱ የፕሮግራሙ አዘጋጅና አቅራቢዎች አዲስ አበበና አሉላ ከብድንን በሳምንቷ ምርጥ ግጥም አህዱ እንበል ሃሳቤ ልመና አይሰማ እባክህ አይገባው፣ ያሽከረክረኛል፣ በረባ ባረባው። በደርባባ ምሽት ከቤት ተቀምጬ ጣሪያና ኮርኒሱን ሁሉንም አምልጬ ስከንፋ ምሻለሁ በሐሳብ ታስሬ ከማላውቀው አገር ከማላውቀው መንደር ከማላውቀው ስፍራ ከማላውቀው ዘመን ራሴን ወርውሬ ሐሳቤ የወንዝ ዳር ሕልሞች ከተሰኘው የዶክተር አዳም ቱሉ መጽሐፍ ባገኘናት የሳምንቷ ምርጥ ግጥም ፕሮግራማችን ጀምረናል። ገጣሚውን ዶክተር አዳምን እናመሰግናለን። አሁን የሳምንቷን ቀዳሚ ስልጥ እናስከትል። Bumsra, I would go, skipper casaman, casual out the buchay, the gatanyam the tay, banapo tashimba, piyarasal tay, kalacha katonya, madam the buchay, maraki, maraki, anchil,